ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢህአዴግ ባለፉት ሀያ ሰባት ዓመታት ሀገሪቱን ሲመራ የሰራው መሰረታዊ የሚባለው ስህተት እኔ ስህተት ነው የማምነው ወይም በሌሎች ሰዎች አገላለጽ ጊዜ የሚጠብቅ የተቀበረ ፈንጂ የሚመስል አሁን ጊዜው ደርሶ ሀገሪቱን ወደም ወዳልተጠበቀ ትርምስ ውስጥ እየከተታት ነው። ኢህአዴግ እና አጋሮቹ የሀገሪቷን ፖለቲካ ህይወት ጠቅልለው ሲይዙ በፊትም ጠቅልለው ይዘዋል ግን ሲምቦሊክ ተምሳሌታዊ ዋጋ አለ። ፓርላማም ላይ ፊልም ላይ መቶ መቶ ፐርሰንት ስትሆን እና ምንም ተቃዋሚ የለም መንፈስ ሲሰጥ እነዚህ እየተንጋደዱ ያላግባብ ተግባራዊ የሆኑ ምናምን የቆዩ የብሔርተኝነት፣ የክልላዊነት፣ የግለሰብ መብት በደምብ አለመከበር፣ አለመጠናከር ያ ፐርሰፕሽን ሲጨመርበት ለውስጣዊ ስልጣን ሽኩቻ ጥቅም ላይ ዋሉ። የዋዜማ ኢንተርኔት ራዲዮ አዘጋጅ አርጋው አሽኔ ከኦስትን ቴክሳስ፣ የሆርን አፌርስ ኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ። ሁለቱ ጋዜጠኞች በወቅታዊ የሀገሪቱ የፖለቲካ ትኩሳት ዙሪያ የሚያደርጉት ክርክር ከዜናው በኋላ ይቀርባል። ተጠባበቁ። እንደምን አምሽታችኋል የተከበራቸው አድማጮቻችን! የዛሬ ቅዳሜ ጥር 19 ቀን 2010 ዓ ም ፕሮግራማችንን ይዘን ቀርበናል። ውይይቱን ተከትሎ የሙዚቃ ቃና በደሳሌ መኮንን ይቀርብና እስከ ማጠቃለያ ዜናዎቹ ድረስ ሲያዝናናን ያመሻል። ሰለሞን ክፍል ያስተናግዳለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። መልካም ምሽት፣ እንደምናመሻችው። ለምሽቱ ዜናዎች ሄኖክ ሰማግዘር ነኝ። በዛሬ ዕለት ማምሻውን የደረሰንን ዜና ይሆናል የምናስቀድመው በአማራ ክልል መርሳ ከተማ በተካሄደ የሕዝብ ተቃውሞ ወደ ግጭት አምርቶ የሰው ሕይወት መጥፋቱንና ንብረት መውደሙን የከተማዋ ነዋሪዎችና ባለሥልጣናት አስታወቁ። እስካሁን በግጭቱ የተገደሉ ሰዎች ቁጥር በውል እንደማይታወቅ ነገር ግን የሰው ሕይወት መጥፋቱን የከተማዋ ባለሥልጣናት ለአሜሪካ ድምፅ ሬዲዮ ተናግረዋል። ቪኦኤ በስልክ ያነጋገራቸው የከተማዋ ኗሪዎች ለገበያ ከአካባቢው የገጠር ቀበሌዎች የመጡ አራት ሰዎች የተገደሉ ሲሆን የሀብሮ ወረዳ ፍርድ ቤት ዳኛ ከፈለኝ የሚባሉ በሰልፈኞች ላይ ሽጉጥ ተኩሰው አራት ሰዎችን ካቆሰሉ በኋላ በተቆጡ ሰልፈኞች ተገድለው በሳት ተቃጥለዋል። የመርሳ ከተማ በዛሬ ዕለት ትልቅ የንግድ እንቅስቃሴ የሚታይበትን ቅዳሜ ገበያ የምታስተናግድ ሲሆን ለከተማዋ ገበያና ለተቃውሞ በተሰባሰቡ ሰዎች ተጨናንቃ የጸጥታ ኃይሎችም በከተማው ያሉትን ጨምሮ ከወልዲያ የተላኩ የመከላከያ የፌዴራል አድማ በታኝና ልዩ ኃይሎች ላይታች ሲሉባት ተስተውሏል። ሰልፎ የተቀሰቀሰው የቆዩ የአስተዳደር በደሎችና የምጣኔ ሀብት ተጠቃሚነት መጥፋት የቀሰቀሳቸው ሕዝባዊ ተቃውሞዎች ሲሆኑ ባለፉት ጥቂት ሳምንታት በወልዲያና በቆቦ ከተማ የተፈጠሩ ግጭቶችን ተንተርሶ የደረሱ በሰውና በንብረት ላይ የደረሱ ጥፋቶችን ለመቃወም እንደሆነም ተገልጿል። የመርሳ ከተማ ከንቲባ አቶ አዲሴ መለሰ ማምሻውን ለዝግጅት ክፍላችን ሲናገሩ ጥፋቱ ደርሷል ብለዋል። ሰሞኑ በተለያዩ በዞናችን በተፈጠሩት አንዳንድ ከተማዎች ላይ የተፈጠረው ችግር ዛሬ ጠዋት ላይ ነው። በእርግጥ እንዲመልሳ የሚያወ ገበያ ቀን ነው የነበረው። ገበያው ከመጀመሩ በፊት ጠዋት ላይ ወጣቶች ከየአካባቢ የተሰባሰቡ መስመር ለመዝጋት በስሜት ቅሬታቸውን ለመግለፅና የሚጥርባቸውን ሀሳብ ለማቅረብ ነው ሙጥራች ሲደረግ የነበረው ስሜታቸውንና፣ ያው ማለት አንደኛ አልተጠቀሙም በስርአቱ የሚል እንትን ነው የነበራቸው ና ስለዚህ በዛ መልክ አጠቃላይ ያሉትን ችግሮች የሚፈጠሩ ፋርሞዎች አሉ፣ ተጠቃሚነት የለንም። ስለዚህ ያው እንደዚህ ነገሮች የማንጸባረቅ ነገር ነው የነበረው። እንግዲህ በወልዲያ ከተማም ተመሳሳይ ጥያቄዎችን ያነሱ ግድያዎችም ተፈጽመዋል። ለፍርድ ይቅረቡልን በሚል ቆቦ ከተማም የቀጠለበት ሁኔታ አለ። የአማራ ክልል ፕሬዚዳንት አቶ ገዱ እንዳርጋቸው በትናንትናው እለት መግለጫ የሰጡበት ጉዳይ ነው። ይህንንም አንስተዋል በሰልፉ ላይ ያው ስርዓቱ ላይ አልተጠቀምንም። ስርዓቱ ለራሱ አመራር ነው ጥቅሙ ስርዓቱ በዚህ በሚል መንገድ ነው ሲነሳ የነበረው እና በዚህ መንገድ ያው የተለያዩ ምክንያቶችም ያቀርቡ ነበረ ወጣቶቹ ይህን እያወጡ እያለ ምክንያቱም በሰላም ድምጻቸውን ማሰማቱና መከታተሉ ወደ ንብረት ማውደን ምን የማይገባ ከሆነ እሱን በብልጠት በፍልፈት ማየት አለብን። እሜታቸውን ሊግለጹ ንብረት ምን እንዳያወድሙ የሚሉትን ነገሮች ሙሉ በሙሉ ፊት ለፊት የጸጥታ ኃይሉ ለመከላከል ሙከራ የሚያደርጉበት መንገድ በተለይ ሚሊሻውና ፖሊሳን ነው ሲያደርግ የነበረው። እሱን ያው መቋቋም አልተቻለም። ከየቦታው በጣም እየበረከተ ወጣቱ በዛ መንገድ የተባሰበ ምጣት ነገር ሲመጣ ወደ ህዝብ መጠቀሚያ ተቋማቶችን እነሱን ለማውደን ለማቃጠል ጥረት ሲደረግ ያካባቢው ህብረተሰቡና አንዳንድ ወጣቶችን አይ የመጠቀሚያችን ነው ብሎ ብሎ መንገድ እየገለጽ ያለው ነገር እንዳለ ሆኖ መቃጠሉ ግን ለም ብሎ ለማስተካከል ጥረት ያደረጉ ነበረ። ይህን እያደረጉ በመከላከል ስራውን እንደሞከሩ አብዛኛውን መቋቋም አልቻሉም። በት ሀይሉ በአጠቃላይ ከአቅሙ የነበረው ያካባቢው ሚሊሻና ፖሊስ ከአቅሙ በላየው መሆን ህብረተሰቡ አጠቃላይ በዚህ መንገድ እስከ መጨረሻ እየተከታተለ በዚህ መንገድ በሰላማዊ ሁኔታዎች ያሉትን ጥያቄያቸውን ማቅረብ ይቻላል፣ ውይይቶች በደንብ ያስቀረታት ይችላሉ። በሚል መንገድ እንቅስቃሴ ሲያደርግ የነበረውና የመጀመሪያው ያው ተቋማቶች ላይ ነው ጥቃት የደረሰው። በተቋማቶች ባሻገር የአመራር ቤቶች ላይ እነሱ ላይ የተደረገው ጥቃት አለ። ስለዚህ ይህን በተገቢው መንገድ አጠቃላይ ያለው ቤቶቹን እየመረጠ የተሄደበት እንቅስቃሴ ያው በእጅጉ ስህበትን ጠፍቷል። የሰው ህይወቱ ላይ እስኪ እንነጋገር። ወደ ንብረቱ ከማለፋችን በፊት ምን ያህል ሰዎች ናቸው የተገደሉት? ግድያውስ የተፈጸመው በማን ነው? በእርስዎ መረጃ ግድያው አሁን ባለው መንገድ የታወቀ የቁጥሩን አልደረሰናም። የከተማዋ ከንቲባ የገለጹት ነው። ተጨማሪ መረጃን ፌስቡክ አትቪ አማሪክ ላይ የምናቀርብ ይሆናል። ስማቸውን ያልጠቀሱ የከተማ ነዋሪዎችም አምስት ሰዎች እንደተገደሉ በአጠቃላይ ገልጸዋል። ሰጥ አገባ በትላንትናው ምሽት ሁለት ጋዜጠኞች የጀመሩት ክርክር ሁለተኛ ክፍል ነው። ይዞ የቀረበው የሰሞኑን አሳዛኝም አነጋጋሪም ጉዳዮች መልከት ያደርጋል። ተከራካሪዎች የዋዜማ ኢንተርኔት ራዲዮ አዘጋጅ አርጋው አሽኔ ከኦስትን ቴክሳስ፣ የሆርን አፌርስ የኢንተርኔት አምድ አዘጋጅ ዳንኤል ብርሃኔ ከአዲስ አበባ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የዛሬውም በትላንትናው ምሽት በዝግጅቱ መጨረሻ ባነሳው ጥያቄ ይንደረደራል። በተነሱ ነጥቦች ላይ ለየት ያለ ሀሳብ ካለ ዳንኤል ላንተም ምድል እሰጣለሁ። ተከታይ ጥያቄ ግን ላንሳ። ቀደም ብለህ ባነሳሃቸው ጭብጦች ውስጥ ኢህአዴግ ከወሰደው እርምጃ ጋር ላለፈው አንድ ወር ጊዜ አንጻራዊ መረጋጋት ታይቶ ነበር። እነኚህ የተናጠል ክስተቶች ይሁኑ አይሁኑ እንጃ እንጂ አሳስቦኛል የሚለውን በትዩ አስቀምጠሃል። በእርግጥ ለሚነሱ ጥያቄዎች መልስ መስጠት ተጀምረዋል ወይ? የእስረኞች መለቀቅ የብዙዎችን ይሁንታ የተሰጠው መሆኑ ይታወቃል። ይሁንና ታስረውም የት እንዳሉ የማይታወቁም ባሉበት አገር ውስጥ የተወሰደ ቀዳሚ እርምጃ ተደርጎ በሚታይበት በእርግጥ አስቸኳይ መፍትሄ የሚሹ ጥያቄዎች እየተመለሱ ነው ወይ? ኢህአዴግ ቅድም ፖለቲካዊ መልስ ይፈልጋሉ ያልካቸውን ጥያቄዎች የመስጠቱን መንገድ ጀምረዋል ወይ? አድጋው ካለው ነጥቦች ልነሳና እንግዲህ አድጋው አስላም ካስቀመጠው ትንታኔ የሚወስደው ነገር አለ። ነገር ግን አንድ ማስተዋል ያለብን ነገር ያለፉት ስርዓቶች የተከተሉት መንገድ እኮ አስራ ዘጠኝ ሰማኒያ ሶስት ላይ ደርሶ ናል። አስራ ዘጠኝ ሰማኒያ ሶስት ላይ ደረሰም ዋና ችግር የትኛው ነው ችግር ያልሆነው ደግሞ የትኛው ነው ብሎ ለይቶ ጤና ችግር ያለበት ነገር አስተካክለ ጤነኛውን ይዞ መሄድ የነበረበት ሰማኒያ ሶስት ያው ሰማኒያ ሶስት ሰማኒያ ሰባት ላይ ይሄ ስርዓት ኢህአዲግ ሲያቋቁም፣ ስለዚህ ያለፉት ስርዓቶች የተከተሉት መንገድ በሙሉ ስህተት ነው ማለት ባንችልም ያ የነሱ መንገድ የብሄር ጠውስ ነበረ እንደዚህ ቤዛም በሙሉ አሁን ህወሓት ያቋቋማቸው ድርጅቶች ናቸው እንኳን ብንል ቢያንስ ቢያንስ ኤርትራና ትግራይ ላይ የነበረውም ጥያቄ ቢያንስ ያልፈታ ነው የነበረው። ሰላምን ያረጋገጠ ነገሮች ፈተው በጣም ይሄ ጥሩ ኢንቫይሮመንት እንደነበር አድርገን ማስቀመጥ አንችልም። ሰማንያ ሶስት ላል ብሶ ናለ ያለፈው መንገድ። ነገር ግን ከዛ በላይ ኢህአዴግ ደግሞ መስቴ ብሎ የተከተለው መንገድ የብሔር ጥያቄ መመለሱ፣ እነዚህ እነዚህ ነገሮች በንድፈ ሀሳብም በተግባርም አስፈላጊ ቢሆኑም አንዳንድ ነጥቦች ላይ ይሄ አይዲዮሎጂካል ሪጂዲቲ የሪዮት ዓለም ግትርነት ወይም ቀኖናዊነት የታየባቸው ነገሮች ሊወዱ ይችላሉ። ያላግባብ የተለጠጡ ብሄርተኝነት ላይ፣ ያለፈ ታሪክ ትንታኔ ላይ የግለሰቦች ለመባሉ ክልሎች የሀገርነት ስሜት እስከሚያቆጠቁት ድረስ እንደዚህ ነገሮች ያለ ልክ የተለጠጡ ይመስለኛል። ይሄ እንግዲህ በአንድ በኩል የሚከራከረው ታሳቢ እያደረገ እንግዲህ አሁን ደርግን ወይም ደግሞ ያ በተለመደ አጋለጥ ትንተተኛ የሚባለው ሀይል ጋር ያለውን ጭቅጭቅ ሀሳቢ አድርጎ ወደዚህኛው ጫፍ ወደ ግራ ጫፍ ደግሞ ሄዶ ሊሆን ይቻለ ያድጅ በሌላ በኩል ደግሞ ወይ ጽሁፎች ላይ ተመስርቶ ይህን ትንታኔ እንግዲህ ባለሙያች ሊሰዱ ይችሉ። በአንደኛም በሌላ ምክንያት ግን መሬት ላይ ያለው ነገር ወደት እየሄደ ነው፣ ብሄርተኝነቱ ጦዟል ወይስ ብሄርተኝ ተዳክሟል እያለ እያለዘበ ሚዛን እየያዘ ከመሄድ ይልቅ በጣም ብሄርተኝነት ክልላዊነት በጣም የተለጠጠበት ግለሰባዊ ሳሰብ የተዳከመበት ወይ ደግሞ ያው እንዲዳብር ያልተብረታበት ሁኔታ ነው የተፈጠረው። ሰው እዛ ጋር ነው ዋና ችግር ብዬ ማስበው እንጂ በፊት የነበረው የአንድነት ወይም ኢትዮጵያዊነት አስተሳሰብ እንዳለ ይዞ ህግ ቢቀጥል ኖሮ ሊቀጥል የሚችል ነበርም አይመስለኝም። ሊቀጥል ኖሮም የተሻለ ውጤት የሆነ ነበር። ያላስ ያው መድኃኒቱም የተስተካከለ ካልሆነ በራሱ ወይ ደግሞ በትክክል ተግባራዊ ካልደረገ የራሱ ችግሮች ይፈጥራል ና እኔ በዛ መልኩ ነው ማየው። መልካም ለቀደሙ ሀሳቦች የተቀባበሉት እንዲኖር የእኔን ጥያቄ እናቆየው። አንድ ነጥብ ልጨምር። እሺ ዳንኤል፣ አሁን ይሄ የአያያዝ ችግር የብሄር መብት የክልሎች ባህሪ አጠቃላይ መንግስታዊ ስርዓቱ እንዲዛብራ ለመደረጉ ፌዴራሊዝም ራሱ የቻለው ስብስብ ስርዓት ነው። ስለ ፌዴራሊዝም ምን ያክል እውቀት ነበራቸው እነዚህ ሰዎች? ፌዴራሊዝም በራሱ ችግር አለን ብንልም ያን ተግባራዊ ማድረግ ደግሞ የራሱ ጥንቃቄ የራሱ የሚጠይቅ ነገር ነው። ይህ ሁሉ ብዙ ሰቶች ሰርተዋል። በእነዚህ ሁሉ ላይ መጨረሻ ምንድን ነው የመጣው ነገር የማስበው ፓርቲ ኢህአዴግ እና አጋሮቹ የሀገሪቷን ፖለቲካ ህይወት ጠቅልለው ሲይዙ በፊትም ጠቅልለው ይዘዋል፣ ግን ሲምቦሊክ ተምሳሌታዊ ዋጋ አለው። ፓርላማም ላይ ፊልም ላይ መቶ መቶ ፐርሰንት ስትሆን እና ምንም ተቃዋሚ የለም መንፈስ ሲፈጠር፣ ዋና እንግዲህ ፖለቲካ ላይ ፐርሰፕሽን ነው ማንም እኛ ሀገር የህዝብ አስተያየቶች ወይም ፖል የሚሰበስብ ስለሌለ ሲፈጠር ወደ ውስጥ ውስጣቸው ሽኩቻ የሚገቡበት ሁኔታ ነው የተፈጠረው እና እነዚህ የተንሻሰሱ እየተንጋደዱ ያላግባብ ተግባራዊ የሆኑ ናም የቆዩ የብሄርተኝነት፣ የክልላዊነት፣ የግለሰብ መብት በደንብ አለመከበር፣ አለመጠናከር የስጋተ ፍርድ ቤት እነዚህ ሁሉ ችግሮች ያ ፐርሰሲ ሲጨመርበት ለውስጣዊ ስልጣን ሽኩቻ ጥቅም ላይ ዋሉ እና ከውስጣዊ ስልጣን ሽኩቻ ጋር ሲደመር ነው እንዲገና ያገኘው ብዬ አስባለሁ። መልካም። ቅድም ያነሳሁትን ጥያቄ አቆዩት፣ እንዳልኩት የሀሳብ ፍሰቱን እንከተል። አርጋው በቀጥታ ወደ አንተ ልምጣ። ዳንኤል ያነሳሳቸውን ትንሽ ፈታፈታ ማድረግ ይፈልጋል። ለሁሉም ዳንኤል ቀድሞ ላነሳቸው ነጥቦች ያንተ መልስ ወይም ያንተ እይታ ምንድን ነው? ጥሩ ነው። ዳንኤል ያነሳቸው ነገሮች ላይ የሚነሱ ቁም ነገሮች ይኖሩ ይሆናል። የቀድሞ የኢትዮጵያ ስርዓቶችን ወይም የኢትዮጵያን ታሪክ ወደኋላ መለስ ብለን ስንመለከት ኢትዮጵያ በታሪኳ ዴሞክራሲያዊ ሀገር ሆነ አታውቅም። አንደኛም ይሄ የዴሞክራሲ ጽንሰ ሀሳብ በእነዚህ በታዳጊ ሀገሮችም እንደው መናፈስ የጀመረበት ጊዜ ቅርብ ከመሆኑ አንጻር ሁለተኛም ሀገሪቱ ካላት በጣም አህዳዊ ስርዓት ባህሪ በመነሳት በኢትዮጵያ ውስጥ ዴሞክራሲያዊነት ስላልነበረም ስለዚህ የብሔረሰብ ጥያቄን ተገቢ ምላሽ በመስጠት ረገድ ብዙ ችግሮች እንደነበሩ የምናውቀው ነው። ይሄ የሚካድ አይደለም። ይሁንና ግን የብሔረሰብ ጥያቄን ምላሽ ለመስጠት ጅማሮዎች የነበሩበት በደርግ ጊዜ የተደረጉ ሙከራዎች እንደነበሩ እናውቃለን። ከዚያም በፊት አንዳንድ ይህን ጉዳይ የሚያነሱ ሰዎች እንደነበሩ እናውቃለን። ግን በሺ ዘጠኝ መቶ ሰማኒያ ሶስት ኢህአዴግ ወደ ስልጣን ሲመጣ ይህንን የብሔረሰብ ጥያቄን ለመፍታት የሄደበት መንገድ ሀገሪቱ ሁል ጊዜን በታሪኳ በተደጋጋሚ የሚገጥማትን ፈተና ታሳቢ ያደረገ አይደለም። ሀገሪቱ ሁል ጊዜም ውጥረቶች የሞሉባት በቀኝ ግዛት ጊዜ ዘመን ጀምሮ የተለያዩ የውጭ ኃይሎች ሲዳፈሯት ነበረችና በዚህ ምክንያት ሀገሪቱ የነበራት አህዳዊ ስርዓትን ማፍረስ ላይ ትኩረት አድርጎ ሰራ። በዚያም ምክንያት አሁን የደረስንበት ደረጃ እንድንለ ደርስ ሆኗል። ፌዴራሊዝም የተባለውም ፌዴራሊዝም ሲባል በነገራችን ላይ በኢትዮጵያ የተለያዩ አይነት ፌዴራሊዝሞችን ተግባራዊ ማድረግ ይቻልም ነበረ ይገባም ነበረ። ኢሕአዴግ የመረጠው ግን የብሔር ፌዴራሊዝም የሚባለውን ነው። ስለዚህ ይህ በቋንቋን መሰረት ያደረገ ፌዴራሊዝም በአንድ ሀገር ውስጥ ብዙ ሀገሮች እንዲፈጠሩ፣ ሽኩቻው እንዲበረታ ምክንያት ሆነዋል። ይሄኛው ጥሩ ምርጫ አልነበረም የሚል ነው የኔ እንግዲህ መከራከሪያ። ይህ ደግሞ በተግባርም አሁን ካየናቸው አንዳንድ ችግሮች ጋር በቀጥታ የሚያያዝ ነው። ሁለተኛው ነገር የኢህአዴግ አፋኝ ባህሪ። በእውነት ለመናገር እንደ ኢህአዴግ እድል የተሰጠው መንግስት ኢትዮጵያ ውስጥ ያላል መሰለኝም በተደጋጋሚ ይሄ ነገር አያስኬዳችሁም፣ አያዋጣም የሚል ከተለያዩ ወገኖች ሲሰጥ የነበረ አስተያየት አለ። እናም በመጨረሻ ፓርላማውን ሙሉ በሙሉ በገዢው ፓርቲ እንዲያዝ፣ በሀገሪቱ ውስጥ ማናቸውም ነገር ከገዢው ፓርቲ ቁጥጥር ውጪ እንዳይወጣ በማድረግ ኢህአዴግ በዚህ በአፋኝነቱ በጣም ገፍቶ በመሄዱ ሳቢያ የተፈጠሩ የመገለል ስሜቶች አሉ በሀገሪቱ ውስጥ እነዚህ የመገለል ስሜቶች እነዚህ የኢኮኖሚ ተጠቃሚነት አለመኖር ችግሮች ተደማምረው እዚህ ላይ የብሔር ጥያቄ እላው ላይ ሲከፈከፍበት በሀገሪቱ ውስጥ አሁን ለተቀጣጠለው እሳት ዋና ግብአቱ፣ ይህንን ደግሞ በዋነኝነት እንዲሆን ያደረገው ራሱ ኢህአዴግ ነው። ይሄ ደግሞ በተደጋጋሚ ከብዙ ወገኖች ኢህአዴግ ወደ ተሻለ ወደ ለውጥ እንዲሄድ ሲነገረው አብዝቶ ይከራከርበትም የነበረ ነው እና እኔ እነዚህ ሁሉ ችግሮች እንዲመጡ ምክንያት የሆነው የኢህአዴግ አፋኝ ባህሪ ነው ብዬ ነው ማምነው። መልካም። ዳንኤል እድሉ ያንተ ነው። እሺ አሁን አርጋ የጠቀሳቸው ችግሮች በተለያየ መልኩ እናስቀምጣቸው እንጂ ዞሮ ዞሮ ግብአቶቹ እነሱ ናቸው። እኔ የአያያዝ ጉዳይ ነው ብዬ ባስቀምጥም፣ እሱ ደግሞ በመሰረታዊነት ችግር ቢያደርጋቸውም ዞሮ ዞሮ ግን ምንድን ነው እነዚህ ግብአቶች ያለፈው ሀያ ምናምን ዓመት ሲቆዩ ማኔጅ እየተደረጉ ማለት እየተያዙ ነበረ። ኢህአዴግም ሌላ ተቃዋሚ እንዳይመጣብኝ፣ ተቀናቃኝ ስልጣን እንዳይጨማኝ በሚል ስጋት በየደረጃው እንደ አንድ ድርጅት እየተንቀሳቀሰ ነበር መቶ ፐርሰንቱን ጠቅል እያለ ካለ በኋላ እና ደግሞ አቶ መለስ ከሞቱ በኋላ ወደ ውጭ ማየቱን ትቶ ወደ ውስጥ ማየት ሲጀምር እነዛ ሲጠራቀሙ የነበሩ ግብአቶች ቤተኝነቱም ይሁን ፍላኝነቱም ይሁን የተቋማ የተቋማት ለመዳበር እነዚህ ሁሉ ግብአት ሆነው ያው እንዲገና ስለ ያደረገው ቲፒንግ ፖይንቱ ያ ሆነ። በፊትም ኢህአዲግ ያው ሀያ ምናምን አመት ጠቅልለው ስልጣን የቆየ ለውጥ የለውም። ልዩነቱ ምንድን ነው? የኢህአዲግ አመራሮች ስለ ስልጣን ውስጥ ለመጠቅለላቸው ያላቸው ልበ ሙሉነት ነው። መልካም። ፈጥናችሁ እንድትቀባበሉ ላድርግ። ትንሽ ቀልጠፍ አድርገው ዳንኤል፣ በፍጥነት የሚመለሱ ቶሎ የሚታዩ ሁለት ጥያቄዎችን ላንሳ። የኢህአዴግ ስልጣን ጠቅልሎ መያዙ የፈጠረውን ስሜት ለይተ ነው የገለጽከው፣ ፐርሰፕሽን ብለኸዋል። ለምን የፈጠረው ስሜት ይሆናል? አንድ ፓርቲ መቶ በመቶ ሙሉ ስልጣን ጠቅልሎ ከያዘ ለሌሎች ትንፋሽ አለመኖሩ የፖለቲካ ምህዳሩ ጠበበ ሳይሆን ጨርሶ ጠፋ የሚለው ለምን አይገልጸውም? በእርግጥስ ከመረዳት ከስሜት ይልቅ ተጨባጭ አይደለም ወይ? እንደ ችግር አንስተኸዋል። ነገር ግን መጠነኛም ቢሆን ክፍተት ያለ ይመስለኛል። በእርግጥ የግንዛቤ የመረዳት ጉዳይ ነው። በሁለት መልኩ ነው ፐርሰፕሽን ልጠቀምበት የምችለው እዚህ ላይ ቅድም ያነሳሁት የኢህአዴግ አመራሮች ራሳቸውን በየደረጃው ያለው ካድሬ ከቀበሌ ጀምሮ ያለው ልበምለት ተማምኖ ማለት የስልጣን ሽኩቻው ከተቃዋሚያቸው ወይ ሊቀማኝ ከሚችለው ከሚሉት የውጭ ሰው ጋር መሆን ቀጥቶ ወደ ውስጧቸው ዞረ። ይሄ እነሱ ሆቸው የተፈጠረባቸው ስለ ራሳቸው ስለያዙት ወንበር የተፈጠረባቸው መታመን መረዳት ነው። አንዱ ሁለተኛው ከነሳው ላይ ቀር ሌላው ህዝብም ጋር ቢሆን እንግዲህ አብዛኛው ህዝብ ፖለቲከኛ አይደለም። ፖለቲካ ሁሉ ጊዜ የጥቂቶች ጥቂቶች ናቸው። ፖለቲካ ላይ ንቁ ተዋናይ ላይ የሚሆኑ አለ ነው። ስለዚህ እሱን የሚመስል ሰው ፓርላማውን ቀርቦ ይሁን የሆነ ውይይት ሆኖ ይሁን የእሱን አሳሰሚ አንጸባርቅ የሆን ነገር ሲያይ በጋዜጣ ሚሆን ነገር ሲያይ እንደተሳተሰ ነው የሚሰማው ያ የተሰማው ወደ ኖርማል ህይወቱ መደበኛ ህይወቱ ይሄዳል። ኢትዮጵያ ህዝብ በመሰረት ከመንግስት ብዙም አይጠብቅም። ቤቱን ካልቀማ ከታሪኩ የሚያውቀው ነገር ማለት ነው። በጣጥሩ መንግስት ነው፣ ጥቃይ መንግስት ነው፣ ሊቀምጡሉ ይችላል። ስለዚህ እንደተሳተፈ ከተሰማው እሱን የሚመስል ነገር በጋዜጣዊ በንት ከተንጸባረቀ ሚዛናዊ ነው አደለም ምናምን ወደሚለው ቴክኒካል ጭ ሳይገባ ወደ ኖሮ ሊሄዱ ይችላል። በቀጥታ ራሱ የሆነ ነገር እስካልደረሰበት ድረስ ማለት ማጣት እንደዚህ ካልደረሰበት በቀር በግላጭ ሙሉ በሙሉ ተቋጥበያሉ ሲል ማሻውጅ መንግስት ያ አሳሰብ ራሱ ሲንሰራፋ፣ ያቺ የነበረችው አጨላንጭ የመሳተፍ ስሜት የመሳተፍ ፐርሰፕሽን ማለት እኔ ተካትቻለው የሚለው መረዳት ራሱ ነው ከተቃዋሚ ህብረተሰብ ክፍል ራሱ ያጣቀው። ይሄ ደግሞ ራሱ ለአምፅ ወይ ላይ ያቆጣ ግብአቱን ያገለግላል። አሉላ፣ እዚ ላይ አንዲት ነጥብ ላክልበት። ዳንኤል ሲያነሳ ኢህአዴግ ለሌሎች መድረክ መንሳቱን ወይም ደግሞ በሀገሪቱ ያለውን የፖለቲካ ምህዳር ማጥበብና የራሱን ድምጽ ብቻ ማስተጋባቱ ብቻ ሳይሆን ከዚያም ያለፉ ሌሎች ጉዳዮች መታየት አለባቸው። አንደኛ ምህዳሩን ከማጥበብ ባሻገር ሌሎችን ወደ ማጥፋትም ነው የተሸጋገረው፣ ተቀናቃኞቹን ወደ እስር ቤት በመላክ ከዛም ባሻገር ደግሞ በኢኮኖሚው ረገድ በኢትዮጵያ ውስጥ የመገለል ስሜት ያለው በጣም በርካታ በተለይ ዴሞግራፊክ የሆነውን የዚህ የሕዝቡን ስብጥር ብንመለከት ይሄ ባለፈው ሀያ አምስት ዓመታት ውስጥ የተፈጠረው አዲሱ ትውልድ አገሪቱ ውስጥ ካለው የኢኮኖሚ እንቅስቃሴ ተጠቃሚ አለመሆን፣ በከፍተኛ ቁጥርም ስርዓት መሆን እነዚህ ሁሉ ተደማምረው ከዛም ባሻገር በብሔሩ ምክንያት የኢኮኖሚው ተጠቃሚ አይደለሁም የሚል ከፍተኛ ስሜት መኖሩ እነዚህ መካደር የለባቸውም። እነዚህ ለተቀጣጠለው ነገር ተጨማሪ ምክንያቶች ናቸው። የሰብአዊ መብት ጥሰቱ ደግሞ የብዙዎችን ልብ የሚነካ ነው። ምክንያቱም በየወህኒ ቤቱ ዜጎች ከፍተኛ የሆነ የሰብአዊ መብት ጥሰት ለጆሮ የሚዘገንኑ ነገሮች ሲፈጸሙባቸው ባለፉት ዓመታት አይተናል። አሁንም እየተደረገ ነው። እነዚህ ነገሮች የፈጠሩት ቅሬታም ቀላል የሚባል አይደለም። የኢህአዴግ አፋኝነት ዝም ብሎ አፋኝ በሚል የሚገለጽ ብቻ አይደለም። ምክንያቱም ደርግም አፋኝ መንግስት ነበረ። በኢትዮጵያ ውስጥ እንዳልኩት ዴሞክራሲያዊ ስርዓት ኖሮን አያውቅም። ይሄኛው ግን ለየት የሚያደርገው የግፈኝነቱ መጠን የበለጠ እየጨመረ መምጣቱም የተወሰኑ የህብረተሰቡ ቁጣ ገንፍሎ እንዲወጣ ምክንያት ሆኗል ብዬ ለመናገር ነው። መልካም። ግራና ቀኝ ያነሳችኋቸው ነጥቦች አሁን ላለው ሁኔታ መሰረታዊ ጥያቄ እንድንጠይቅ ነው የሚያደርጉት። ቅድም ለክርክር ሀሳቦቻችሁ ፍሰት አመችነት የጀመርነውን ጥያቄ ቆይተን ነበርና እስኪ እንመልስ። እያየን ያለነው ይበልጥም እየተካረረ፣ አርጋው፣ መግቢያው ላይ እንደጠቀስከው ይበልጥም ደም እያፋሰሰ ይበልጥም የከፋ አደጋ እያሳየ ነውና የሚቀጥለው ከዚህም የከፋ ላለመሆኑ ዋስትና በሌለበት በእርግጥ የኢህአዴግ ችግሮቹን በቅጡ ይረዳል ወይ? ብዙ ጊዜ ስህተት ሰርቻለሁ ከሚለው ተነስቶ ስህተት የመሰለውን የመመለስ ውሱንነት ወይም የተገደበ አቅጣጫ ነው የሚታየውና በተጨባጭ ሁሉንም ወገን የሚያሳትፍ የሁሉን ድምፅ የሚሰማ በእርግጥ ኢህአዴግ ችግሩን በቅጡ ያውቀዋል? መልሱንስ የመመለሱን መንገድ ጀምረዋል ወይ? ዳንኤል ካንተ ልጀምር። እሺ። እኔ ቅድም ለመሰረቱ ያለው ቀውስ ከፍትህ መታጣትም ሌሎች የተለያዩ የደርትነት የተለያዩ ህግሮች ግብዓትነታቸው እንዳለ ሆኖ ልክ የሆነ ድስት ውስጥ እንደሚብላላ ማለት ነው። የተከፈተው ክዳን በፓርቲዎቹ መካከል ወይም በፓርቲዎቹ ውስጥ ኢቨን በእያንዳንዱ ፓርቲ ውስጥም ያለው ስልጣን ሽኩቻ ብቻ ነው ባይኒ ስለዚህ ያንን ነው ሲተናገሩስን ተነጋግረው አለዝበዋል ወይ፣ ደግሞ ለጊዜው እንግዲህ ፋታ ሰጥተው ተላቁመዋል። ስለዚህ ፊዳሉ እንደተከደነ ማሰብ እንችላለን። ያ ማለት ግን ጥያቄዎቹም መልስ ተሰጥቷቸዋል ማለት። አሁን የገለጽከው ኢህአዴግ ውስጥ ባሉ ቡድኖች መካከል የሚታይ የስልጣን ሽኩቻ ነው እያልከ ያለኸው። የህዝብ ጥያቄስ ዋናው ባለቤቱ ህዝቡ ነውና አሁን ለእነኚህ ቀውሶችም የምንመለከተው ፓርቲ ሳይመራው ሌላ አንቀሳቃሽ ኃይል ሳይኖር እነኚህ በደሎች ደርሰውብኛል፣ ከዚህ በላይ መቀጠል አልችልም እያለ ያለው ህዝቡ ነውና ያን እንቅስቃሴ በሚመለከት ኢህአዴግ መጀመሪያ ችግሮቹን ይረዳሉ ወይ? ከተረዳ ትክክለኛውን መልስ መስጠት ጀምሯሉ ወይ? ይችላልስ ወይ? ኦኬ አሁን በሰሞኑ ያየ ነው አንጻራዊ መረጋጋት እነሱ ማካከል የተፈጠረ ከተፈጠረ መረጋጋት የመነጨ ሊሆን ይችላል፣ ወይም ያንን ነው ማስበው ይህ መረጋጋት የተወሰነ ጊዜ ፋታ ሊሰጥ ይችላል። ነገር ግን ህዝቡ ጋር ያለው ጥያቄ ካልተመለሰ ሌላ እንቀሳቃሽ ወይም ሌላ ቻና ሌላ ቦይ ማግኘቱ አይቀርም። ስለዚህ እነሱ ማካከል ያለ ሽጉቻ ወይ እነሱ ማካከል ያለ አለመግባባት ስለተፈታ ዘላቂ ሰላም ይጠበቃል እያልኩ አይደለም። ነባራዊ ሁኔታውን የገለጽኩት አሁን መልስ ከመጽሐፍ አንጻር ሊያደርግ ይችላል የሚለው እንግዲህ ኢህአዴግ ስራ መግለጫ ስታነበው አንዳንድ ኢንተረስቲንግ ማብዙ ጭኖት ያልተሰጣቸው መጥሞች አሉ። ለምሳሌ ባለፉት አመታት የአስተሳሰብ ብዝሃነትን የሚገድብ ሁኔታ በመፈጠሩ ይላል። ይህ ምን ማለት ነው? መቶ ፐርሰንት ማሸነፋችን ነው ወይ እንደዚ ያላቸውት ብዬ ስጠይቅ መልስ የሚሰጠኝ ያላገኘ እስካሁን ድረስ። መግለጫ የተጻፈበት መንፈስም ግልጽ አይደለም። ግን ቢፈልጉ የሲቪል ማህበራት ህግ ማለታቸው ይሁን ቢፈልጉ ሚዲያ ማለታቸው ይሁን የፓርላማ ይዞታቸው ምንም ይሁን ግን የአስተሳሰብ ብዝሃነት ግን የአስተሳሰብ ብዝሃነትን የሚገድብ ሁኔታ ባለፉት አመታት ውስጥ እንደተፈጠረ መግለጫው ያምናል። መግለጫ ሆኖ ከቀረ ችግር ነው። ይሄን ካስተካከሉ ግን ቢያንስ አንድ ምዕራፍ ወደፊት ነው። ልክ እንደዚህ ሌሎች የጠቃጣሽ ነገሮች አሉ፣ ሳይጠቀሱ የቀሩ ነገሮችም አሉ። ስለዚህ ምንድን ነው መመለስ ገና ምንም አልጀመረም። ይሄ እስረኞች ናም የተፈቱት እኔ ቅርታ አድርግልኛል ለምትም ይመስለኝ። መግለጫ ብቻ እንዴት ይሰጣል? ህዝብ ይህን ያክል እየጠበቀ የተለመደ ማለት ባህላዊ የሆነ ደግሞ የትም ሀገር የሚደረገው ነገር የተወሰነ እንደ ምህረት ይቅርታ ነገር መደረግ አለበት ተብሎ የተጨመረ እንጂ የክርክራቸውም የቢታቸውም ዋና መጠንጠኛ አደለም እስከማውቀው ድረስ የፖለቲካ እስረኛ ተብሎ የተናገሩትን ነገርም የለም ጥቅምስ ካለ መረጃ ድረስ ማለት ነው። ያ ማዋዣ ነው እንኳን አደረጉታቸዋል ጥሩ ነው ማለት ኢህአዴግ በዚህ መልኩ ማለት ፕሬዘንተብን ለማድረግ ይሄ ለማጣፈ እንትን ለማድረግ ምንድን ነው አቀራረቡን ለማሳመር ብሎ ይሄን ኖርማሊ ስለማይቸገር ጥሩ ነገር ነው ማድረጋቸው። ዞሮ ዞሮ ግን መልስ መስጠት ይችላሉ የሚለው ላይ ዋናው ነገር እነዛ መግለጫዎቻቸው ላይ ጠቀሱት ነገሮች ናቸው ላተኩርባቸው ፈልገው እነዛ አንዳንዶቹ ላይ በእግረ መንገድ ሴታለፍ ይመስለዋል። ለምሳሌ ስቤት ማህበራት የተዋዩበትም ብዙ ምስኛና ሴ ጊዜ ሰጥተው ልናግዝ ሲገባን አላገዝንም አይነት ነው። ሚዲያ ላይም ቢሆን መስራት የሚገባውን አልሰራንም ማለት በቃ የራሳችን ምንድን ነው የሆነ ዝም ብለው እንትን ነው ቢያንስ ትንሽ ደስ ያለ ማልጠኔ ትኩረት ስብየወሰድቀት የአስተሳሰብ ብዝሃነት የምትለዋል ነው። ከዛ ውጭ ግን ኢህአዴግ መፍታት ይችላል ወይ የሚለው ነገር ዞሮ ዞሮ መግለጫ ላይ ነካፍቷቸዋል ወይ ደግሞ በተለያየ አጋጣሚ መሪዎቹ ነሳቸዋል። ነገር ግን ኢህአዴግ መፍታት ይችላል ወይ አቅሙስ ይፈቅድለታል ወይ ለሚለው ሁለቱ ነገር አለ አንደኛ ኢህአዲግ ራሱ ለሄድ የሚችለውን ያክል ርቀት አልሄደም። ለሄድ የሚችልበት ርቀት አለ፣ መልስ ለመስጠት ለህዝብ ጥያቄዎች። ከዛ ውጭ ግን ራሱ እንደ ተቋማዊ ባህሪው ሊገታው ስለሚችል፣ ልክ ለምሳሌ ቆመ መኪና በቀላሉ ታንቀሳቀሰውም፣ ልክ እንደዛ ኢህአዲግ ካለበት ሁኔታ ዝም ብሎ ብድግ ብሎ አንድ ቀን አዳዲስ ነገሮች መሞከር ሊያስቸግረው ይችላል። ስለዚህ የተሻለ የሚሆነው የተለያዩ የፖለቲካ ተዋናዮችን የሚጋብዙበት ሁኔታ ፈጥሮ መድረኩን ሰፋ ቢያደርገው፣ ሀሳቦች የሚስተናገሩበት አንደኛ ችግሮችን ለመፍታት ራሱን ጊዜ ያስፈልጋል። ጊዜ ለማግኘት ደግሞ ተስፋ የሚሰጥ ነገር ህዝብም ማየት አለበት። ስለዚህ የሆነ አይነት መመካከሪያ ፓናላይን ነገር ለምሳሌ ቢፈጠር ራሱ በፕሮፓጋንዳ ለማስመሰል ሳይሆን ጄኒን በሆነ ሁኔታ ማለት ነው። ያም መንገድ ሊሰፍት ይችላል። መዚያም ተስፋ ይሰጣል። ጊዜ ይገዛለታል። ከዛ መሰረታዊ ነገሮች ወደ ማስተካከል ይሄዳሉ። በነገራችን ላይ ብዙዎች የሚስማሙት በአገሪቱ ውስጥ ባለ ጥያቄዎች አይነት ላይም አንስማማም። አምደሁሉም ሰው የተለያየ ሀሳብ ነው ያለው። ከዛ መፍትሄ ላይ ደግሞ ሲባል ደግሞ አንድ ሺህ አይነት ሀሳብ ነው ያለው ስለዚህ እንደው መልስ ልስት ብሎ ጄኒን እንኳን እራሱ ቢነሳ በጥያቄዎቹ ላይ የመከራከር በመልሶቹ ላይ ለመስማማት ራሱ ብዙ ይወስዳል። ግን ይህንን ሂደት መጀመሩን ኮንፊደንስ በሚሰጥ ለህዝብም ግልጽ በሆነ መልኩ በሚያሳይ ሁኔታ ቢያደርገው ለሀገሪቷን መረጋጋት፣ ሌላ ከውጭም ለሚያንዣብብን አሁን ሀይልም እንዲታገስ ጥቅም ይኖረዋል ብዬ አስባለሁ። በመን ግድ የለም እኔ እፈተዋለሁ ብሎ በርዘግቶ መቀመጥ ብዙ አያስኬድም። እንትን አይደለም ኮንፊደንስ የሚፈጠር ነገር አይደለም። መልካም እመኑ እንግዲህ የለም፣ በእኔ የጣሉት አልሰራም፣ መተማመንም አይፈጥርም። በግልጽና በቅንነት የሚደረግ መፍትሄ ይሻል ብልሃል የህመሙ ምንነት ከማወቅ አንድ ችግር አለ ሲባል የችግሩ መንስኤ ምንድን ነው ብሎ በቅጡ ከመረዳት በባለሙያ እስከ መታከም ህመም ከሆነ እስከ መታከም ይጠይቃልና መርማሪውም አካሚውም አንድ የሆነበት ነው የሚለው ትችት ጠንክሮ ይሰማል። አሁን በዳንኤል ትችት ውስጥም አንዷን ማዛመድ እንችላለን። እንደ መድኃኒት ማዘዣብ ኢህአዴግ ነው መነሻውንም መልሱንም የሚሰጠው ለሱም ብቃት አለ ወይ የሚለው ጥያቄ አለ በዚህ አይነት አስጨናቂ ሁኔታ የፖለቲካ ጨዋታ ቦታ ይኖረዋል ወይ ሀያ ስድስት ዓመት ያልሰራ ያልተሞከረ ነገር ግን በእርግጥ በተጨባጭ ሊሰራ የሚችል መንገድ ለመቀየስ የፖለቲካ ፈቃደኝነቱ አለ አቅሙ አለ መንገድ ውስጥ ተጀምሮ አለ ፍንጭ ይታያል ወይ አርጋው እኔ በፍጹም ነው የምለው ኢህአዴግ የመጫወቻ ካርዶቹን ከጨረሰ ትንሽም ሰንብቷል። የፖለቲካ አስተሳሰቡንና ፖለቲካ አደረጃጀቱን በራሱ በፓርቲ ውስጥ ራሱ አድሶ መሄድ የሚችል ፓርቲ አይደለም። ወይም ተቸካይ የሚባል አይነት ድርጅት ነው የሆነው። እቀየራለሁ እታደሳለሁ ማለት ከጀመረ ሰንብቷል። እንደሚታወቀው በሺህ ዘጠኝ መቶ ዘጠና ሁለት ዘጠና ሶስት አካባቢ ከኢትዮ ኤርትራ ጦርነት ማግስት እንደዚሁ መታደስ እንደሚያስፈልገው ተናግሮ ወደ ህዝብ ቀርቦ ነበረ። በዘጠና ሰባት አመተ ምህረት ላይም ከዚህ በኋላ ማሩኝ፣ ሁለተኛ አላጠፋም፣ ህዝቡን አዳምጣለሁ ብሎ ነበረ። ሁለት ሺ አስር አካባቢ ተመሳሳይ። አሁን ደግሞ እንደውም በየሁለት በየሶስት ወሩ ሆኗል እንዲህ አይነቱ ቃል መግባት እና ኢህአዴግ ቃል ከመግባት የዘለለ በተግባር ራሱን መቀየር የሚችልበት ቁመናም ላይ አደለም። ይህ የሆነው ድርጅቱ በሚከተለው ኢዲሞክራሲያዊ በሆነ አስተሳሰብ ምክንያት፣ ይሄ ኢዲሞክራሲያዊነት ራሱ ፓርቲ ውስጥም ዘልቆ የገባ ስር የሰደደ በመሆኑ ፓርቲው ውስጥ አሁን እርስ በርሳቸው አባላቱ መሻኮት የጀመሩበት ጊዜ ላይ ነው የደረስ ነው። የፓርቲው ቀውስ ሁለት ዘርፍ ነው ያለው፣ አንዱ ከህዝቡ ጋር፣ ሌላው ደግሞ ራሱ ፓርቲው ውስጥ ያሉ አባል ድርጅቶች እርስ በርስ መስማማት የሚችሉ አይደሉም። በፖለቲካዊ አስተሳሰባቸውም ጭምር ልዩነት እንዳላቸው በተግባር እያየን ነው ያለ ነው እና እነዚህን ችግሮች ለመፍታት የሚያስችል የአመራር ቁመና የለውም። ይህንን ለማለት የሚያስደፍረኝ ምክንያት ኢህአዴግ እንደሚታወቀው በአራት አባል ድርጅቶች የተደራጀ ነው። እነዚህ አራቱ አባል ድርጅቶች የየራሳቸው ነጻነት ያላቸው በየራሳቸው ጭምር ሀሳብ የሚያፈልቁ የሚወስኑ ናቸው ተብሎ የተቋቋሙ ነው። ህውሀት እንደሚታወቀው የተሻለ የበላይነትና ተጽዕኖ መፍጠር አቅም ያለው ድርጅት ነው። ስለዚህ ፓርቲዎቹ በተቻለ ከዚህ ቀደም በመሀል አገር የሚኖር ቀደም ሲል ጠቅላይ ሚኒስትር መለስ ዜናዊ በነበረበት ጊዜ ሌሎቹንም ፓርቲዎች በስሩ በማሰለፍና በማስጎብደድ ማናቸውንም ነገር ያስፈጽም ነበረ። አሁን ይህንን ማድረግ የሚያስችል መሪም ድርጅቱ የለውም። የፖለቲካ ፍልስፍናውንም የሚያድስ አዲስ የፖለቲካ አይዲዮሎጂ ጋግሮ የሚያቀርብ ሰው የለውም። ስለዚህ የድሮውን የጠቅላይ ሚኒስትር መለስ ዜናዊ ዘመንን፣ ከዛም በፊት የቀደሙትን እንደ ሃይማኖት መጽሐፍ እየደጋገሙ ወደፊት መራመድ አልተቻለም። ስለዚህ ፓርቲው የመጫወቻ ካርዱን ጨርሷል ያልኩበትም አንዱ ምክንያት ይህ ነው። ሁለተኛው በህዝቡ ዘንድ የተፈጠረው መነቃቃት፣ በህዝቡ ዘንድ ያለው ግንዛቤ፣ ህዝቡ ከኢህአዲግ ከዚህ ቀደም ቃል ተገብተው ወደ ተግባር ያልተቀየሩ ነገሮችን በማየት ከዚህ በኋላም መሰረታዊ ለውጥ አይመጣም የሚል አሳሰብ እንዲፈጠር ምክንያት ሆኗል። ሰሞኑንም እስረኛ ፈታለሁ፣ እንዲህ እንዲህ ይህን አደርጋለሁ የሚሉ ቃል መግባቶች ለጊዜው ነገር ማረጋገያ ማብረጃ ካልሆኑ በስተቀረ በእኔ አስተሳሰብ ኢህአዴግ ከዚህ በላይ መሄድም የለበትም። ከዚህ በላይም ከሄደ ወደ ቀውስ ነው የምናመራው ብዬ ነው። መልካም አድጋው። ወደ ዳንኤል ከመሄድ በፊት በአጭሩ የምትመልሰው አሁን ካነሳቸው ጭብጦች የሚለጥቅ ጥያቄ ላንሳ ችግር ብቻ በመዘርዘር መፍትሄ ማግኘት ማይቻልምና ኢህአዴግ መፍትሄ ለማምጣት የአመራር ቁመና ወይም ብቃት የለውም ብልሃል። ፓርቲው የመጫወቻ ካርዶቹን ጨርሷልም ብልሃል። ነገር ግን ጠንከር ባለ ትችትህ እንዳነሳኸው አንዳች ሁነኛ መፍትሄ ለማግኘት በሆነ ቦታ በሆነ መንገድ መጀመር አለበትና፣ ታዲያ ምን ይደረግ ለሚል ምን መልስ አለ? ኢህአዴግ ከዚህ ቀደም የሞከራቸው ሙከራዎች ያለመስራታቸውን ቢረዳ ምንስ ማድረግ በተጨባጭ ይችላል? ወዴትስ ነው የሚያመራው? አድማጮች፣ ዝግጅቱ አልተቋጨም። ሁለቱ እንግዶቻችን አርጋዋሽኔና ዳንኤል ብርሃኔ በሚቀጥለው ፕሮግራማችን፣ በመጨረሻው ላነሳውት ጥያቄ አርጋው በሚሰጠው ምላሽ በቀጣይ ፕሮግራማችን ይመለሳሉ። ለአሁኑ ግን አርጋውንና ዳንኤልን ለጊዜያቸው አመሰግናለሁ። ጊዜ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የመዝናኛው ዝግጅት የሙዚቃ ቃና ነው። ሰዓቱ እስከ ማጠቃለያ ዜና ያደርሰናል። አድማጮች የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም በዙ ያበቃል። ያስተናገድኳችሁ ሰለሞን ክፍሌ፣ እኔም ፕሮግራሙን የመራችልን ብርሃን ኃይሉ ናት። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። በሙዚቃ ቃና እንሰናበታለን። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቃር አድማጮች የክብር ሰላምታ ይበያላችሁበት ይድረሳችሁ። ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። ለሚቀጥሉት የተወሰኑ ደቂቃዎች አብራችሁኝ እንድትቆዩ በመጋበዝ የሰሊና ጎመዝ ዜማ ነው። ኪጎ አብሮት ተጫውቷል። No, it ain't, ain't me It's Sanyon, yes, yeah, Elena, Gomez and Zema, and a bird, Kigo, Abrat, Tachotual Catalan, and Adam, though, something just like this. Yet, Sanyo, the chain smokers, and I uh, called a play by Garemicha, what was Zema and home. I've been reading books of old, the legends and the myths, Achilles and his gold, Achilles and his gifts, and Spider Man's control, and Batman with his fist, and clearly. I don't see myself upon that list, but she said, "Where'd you wanna go? How much you wanna risk? I'm not looking for somebody with some superhuman gifts, some superhero, some fairy tale bliss, just something." Something just like this, yeah chain a smoker and you cold the place, Emma? No. His ticket, so stay. All you have to do is play. ያደምጥ ነው የዜድንና የአሊሲያ ካረን ዜማ ነበር። ዜማው የተለቀቀው በኢንተርስኮፕ የቅጅ ካምፓኒ አማካኝነት ነው። ሼፕ ኦፍ የተሰኘውን የኤድ ሸረንን ዜማ እናገኛለን። እናድምጠው። Come over and start up a conversation with just me And trust me, I'll give it a chance Now take my hand, stop, and the man on the jukebox And then we start to dance And I'm singing like, girl, you know I want your love Your love was handmade for somebody like me Come on now, follow my lead I may be crazy, don't mind me Say, boy, let's not talk too much Grab on my waist and put that body on me Come on now, follow my lead Come, come on now, follow my lead of you, we push and pull like a magnet do. Although my heart is falling too, I'm in love with your body. And last night you were in my room, and now my sheets smell like you. Every day discovering something brand new. Well, I'm in love with your body. First day, mm -hmm. you and me are thrifty. So go all you can eat. Fill up your bag and I fill up the plate. Mm -hmm. We talk for hours and hours about the sweet and the sour, and how your family's doing okay. Mm -hmm. And leaving getting a taxi. kissing the back seat. Tell the driver, make the radio play. And I'm singing like, girl, you know I want your love. Your love was handed ፖፊዩ የተሰኘውን የኤድ ሸረንን ዜማ ነበር ያደመጥ ነው። የ26 ዓመት ወጣት ኤድ ሸረን በዓለም ዙሪያ የተደነቀ እንግሊዛዊ ድምፃዊ ሲሆን እስካሁን ድረስ ሶስት የስቱዲዮ አልበሞችን በገበያ ላይ አውሎ ሶስቱም አልበሞቹ በጥሩ ሁኔታ ተቸብችበውለታል። አሁንም የራፕ ዜማ ነው የምናገኘው። የዜማው ርዕስ ማስክ ኦፍ የተሰኘ ሲሆን ራፐሩ ፊውቸር ነው። የ33 ዓመቱ የአትላንታ ግዛት ተወላጅ የሆነው ፊውቸር ፊውቸር ብሎ በራሱ የመድረክ ስም መጠሪያ የሰየመውን አምስተኛ የሆነውን የስቱዲዮ አልበሙን ባለፈው የካቲት ወር በገበያ ላይ የዋለ ሲሆን በአልበም ውስጥ ካካተታቸው አስራ ሰባት ዜማዎች መካከል ቀጥለን የምናደምጠው ማስክ ኦፍ የተሰኘው ዜማው በዚህ ሳምንት የአምስተኝነትን ደረጃ ይዟል። ዜማውን እያደመጣችሁት ነው። Two cups, Cup. toast up with it. LA in Vegas, we was in the business let's go, let's go before the business at yeah. the door lenses, more prescription chat, yeah. focus on the mission for my intermission. Never take a break. We can't pull out. switch states. switch, switch states. down foreign plates. ain't no way. Ain't no way. No we come to play. We didn't come to play. No rock the bank. We gon' rock the game. Again they game, we gang. But well, they are not the same. yeah. Molly yeah. yeah. yeah. be big fine. purpose, yeah. Molly yeah. big fine. Uh. Represent, yeah. Gotta replicate, gang, gang. Chase the chicks, never chase yeah. chase yeah. chase chase mask don't chase chase chase chase ማስኮፍ የተሰኘውን የታዋቂውን ራፐር የፊቸርን ዜማ ነበር ያደመጥነው ነው። ሃምብል የተሰኘው የኬንድሪክ ላመር ዜማ ነው። ትንሽ እናድምጠው። My left stroke just went viral. Right stroke, put a baby in a spiral. Soprano C, we like to keep it on the high note. It's levels to it, you and I know. Tell him be humble. Hold up. Sit down. Hold up. Be humble. Hold up. Sit down. Sit down. Be humble. Hold up. Hold up. Sit down. Hold Be humble. Hold up. Sit down. Be humble. Hold up. Hold up. Sit down. Hold up. Sit down, sit, down, sit down, be humble, holla, holla, holla, holla, sit down, holla, holla, holla, holla, holla, be humble, holla. sit down, who that arm thinking that he frontin' on, man, man, get the arm off my stage, I'm the man, get the arm off my, ay, that ain't right, I make a play blowing up your whole life, I'm so, so sick and tired of the Photoshop, show me something natural like Afro-Rome with your prop. show me something natural, I want to I'm the one It's a new year DJ Khalid Zamanum. Uh, we the best music you know, Another one DJ K Yeah, yeah Looking at the truth The money never lie No, I'm the one is what i like It's you your it, no. hey, hey, hey. got a condo in Manhattan. baby girl my you so get to clapping. Right. Go pop it a pad. pop a pop for me. turn around and drop, it drop. For a drop, drop it for me i went in Miami. No jammy, love to tell for dinner. Coolio served that Yo, You got it if you want it. Got, got it if you want it. Said you got it if you want it. Take my wallet if you want it now. Jump in the Cadillac, Girls, put some miles on it. Anything you want, just to put a smile on it. You deserve it, baby. You. I like. It, lucky for you, that's what I like. That's what I like. Staying by the fire at night, silk sheets and diamonds, all white. Lucky for you, that's what I like. That's what I like. Lucky for you, that's what I like. That's what I like. I'm talking trips to Puerto Rico. Say the. Take like a look in that mirror. Now tell me who's the fairies? Is it you? Is it you? Is it me? Say it's us, say it's ያደመጥ ነው የታዋቂውን ድምጻይና የዜማ ደራሲ የቡርኖ ማርስን ዛቲ ዝዋታይ ላይ የተሰኘውን ዜማ ነበር። የሰላሳ አንድ አመቱ ቡርኖ ማርስ የሀዋይ ግዛት ተወላጅ ሲሆን ወላጆቹ ያወጡለት ስም ፒተር ጂን ሄርናንደስ ይባላል። የሁለት አመት ወጣት እያለ ነው አባቱ ቡርኖ ብለው የቅጽል ስም ያወጡለት። ምክንያት ቢሉ መልኩ በወቅቱ ታዋቂ የነበረውን የሪስሊንግ ተደባዳቢ ቡርኖ ሳማርቲኖን ስለሚመስል ነበር። የቡርኖ ማርስ ወላጆችም በሙዚቃው ሙያ የተሰማሩ ነበሩ። እናቱ ታዋቂ ደናሽ እና ድምጻዊ ሲሆኑ አባቱ ደግሞ የተለያዩ የሙዚቃ መሳሪያዎችን በመጫወት ይታወቃሉ። ብሩኖ ማርስ ገና የሶስት አመት ህጻን እያለ ነው ወደ ሙዚቃ መድረክ ብቅ ያለው። የታዋቂ ድምፃውያንን የማይክል ጃክሰንን ዘ ቴምቴሽንንና የሌሎች ዜማዎችን በመጫወት ተደናቂነትን እያተረፈ መጣ። የሁለተኛ ደረጃ ትምህርቱን እንደጨረሰ ወደ ሎስ አንጀለስ መጥቶ ሙሉ ጊዜውን ለሙዚቃው ሰጠ። እንደ ኤሮፒያን አቆጣጠር በ2009 ከአትላንቲክ ሬከርድስ ካምፓኒ ጋር ተፈራረመ። ባለፈው ዓመት በገበያ ላይ የዋለውን ቶኒ ፎር ኬ ማጂክ የተሰኘውን አልበሙን ጨምሮ እስካሁን ሶስት የስቱዲዮ አልበሞችን በገበያ ላይ አውሏል ቡርኖ ማርስ በእነዚህ ሶስት አልበሞች ብቻ ለበርካታ ሽልማቶች በዕጩነት የቀረበ ሲሆን የአምስት የግራሚ አሸናፊም ሆኗል እንደ ኢሮፓውያን አቆጣጠር በ2011 የታይም መጽሔት ቡርኖ ማርስን በዓለማችን ተሰሚነትና ተደናቂ ካላቸው መቶ ሰዎች መካከል ስሙን አስቀምጦታል በ2013 ደግሞ ታትሞ የወጣው የፎርብስ መጽሔት ከ30 ዓመት በታች ካሉ 30 ከበርቴዎች መካከል ቡርኖ ማርስን በአንደኝነት ደረጃ አስቀምጦት ነበር። እስካሁን ድረስ ቡርኖ ማርስ ከመቶ አስራ አምስት ሚሊዮን በላይ ነጠላ ዜማዎችንና ከ9 ሚሊዮን የአልበም ቅጂ በላይ በዓለም ዙሪያ ቻብችቧል። ገና ብዙ ይሰራል፣ ይላሉ የሙዚቃ ጠበብቶች። የተከበራቸው የሙዚቃ ቀን አድማጮች፣ አብራችሁ ስለቆያችሁ እያመሰገንኩኝ የምሰናበታችሁ ዲስፓሲቶ በተሰኘው ሉስ ፎንሲና ዳዲ ያንኪ በሚጫወቱት ዜማ ይሆናል። ጀስተን ቢበርም አብሯቸዋል። በዚሁ ዜማ ነው የምሰናበታችሁ። አብራችሁ ስለቆያችሁ በድጋሚ ያመሰግናለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። ¡Fonsi! Oh, sí. ¡Tiwá! ¡Oh! ¡Oh, no! ¡Oh, no! oh eh oh. hey. sí, sabes que ya llevo un rato mirándote Tengo que bailar contigo hoy ¡Tiwá! Vi que tu mirada ya estaba llamándome que yo voy. Oh, tú, tú eres el imán y yo soy el metal. Me voy acercando y voy armando el plan. Solo con pensarlo se acelera el pulso. Oh, yeah. Ya, ya me está gustando más de lo normal. Todo mi sentido van pidiendo más. Eso hay que tomarlo sin ningún apuro. Despacito. Quiero ¡Gracias! Suave, suavecito, nos vamos pegando poquito a poquito. Y es que esta belleza es un rompecabezas, pero para montarlo aquí tengo la pieza. Oye. En una playa en Puerto Rico, hasta que las olas griten, la ay bendito, para que mis sellos. That in my direction, so thankful for that. It's such a blessing, yeah. Turn every situation into heaven, yeah. Oh, oh you are my sunrise on the darkest day. Got me feeling some kind of way. Make me want to savor every moment. Slowly, slowly, you fit me. Tell me love how you put it on. Got the only key, know how to turn it on. The way you never on my ear Oh, tú, tú eres el imán y yo soy el metal. Me voy acercando y voy armando el plan. Solo con pensarlo se acelera el pulso. Oh yeah, ya, ya me está gustando más de lo normal. Todos mis sentidos van pidiendo más. Esto hay que tomarlo sin ningún apuro. Despacio. Quiero respirar tu cuello despacito. Deja que te diga cosas al oído, Para que te perdes si no estás conmigo. Despacito. Quiero desnudarte a besos despacito. Duermo en las paredes de tu laberinto. Y hacer en tu cuerpo todo un manuscrito. Uh. Suave suavecito, lo vamos pegando poquito a poquito y es que esta belleza es un rompecabezas, pero para montarlo aquí tengo la pieza hoy.